የሶማሌ ክልል መንግስት በክልሉ የምግብ ነክ ዋጋ ንረትን ለመከላከል ልዩ ልዩ ውሳኔዎችን አሳለፈ። ክልሉ ምግብ ነክ ሸቀጦችን የሚያስመጣና የሚያከፋፍል መንግስታዊ ተቋም ለማቋቋም ለማቋቋምም ወስኗል። የምጣኔ ሀብት ባለሙያ ግን ሀሳቡን አይደግፉትም። በክልሉ በአንድ ሳምንት ውስጥ የታየው ድንገተኛ የዋጋ ጭማሪ የብዙዎች መነጋገሪያ ሆኗል። አዲስ ቸኮል ዝርዝር አለሁ። የሶማሌ ክልል ባለፈው አንድ ሳምንት በክልሉ የምግብ ነክ ሸቀጦች ዋጋ ከፍተኛ ጭማሪ መታየቱን ተከትሎ የዋጋ ንረቱን ለማረጋጋት ይጠቅማሉ ያላቸውን ውሳኔ ማሳለፉን አስታወቀ። የክልሉ የንግድና የኢንዱስትሪ ቢሮ ኃላፊ አቶ በሽር ሻፊ ክልሉ አራት አንኳር ውሳኔዎችን እንዳሳለፈን ያስታወቁት የክልሉ ምግብ ነክ ሸቀጣሸቀጦች በዋናነት ድንበር ተሻግረው ካሉ ጎረቤት ሀገሮች የሚገዙ መሆናቸውን የገለጹት አቶ በሽር ይህም በባንኮች በበቂ ሁኔታ እየቀረበ አይደለም ያሉትን የውጭ ምንዛሪ ክፍተት ለመድፈን በጥቁር ገበያ የዶላር አቅርቦት ላይ ጥገኛ እንደሆነና ለዚህም ባንኮችን ጨምሮ ሌሎች የገንዘብ ዝውውርና ምንዛሪ ተዋናዮች ላይ ቁጥጥር ማድረግን እንዳንድ እርምጃ መወሰዱን የሚናገሩት በዚህም በጥቁር ገበያው በአንድ ሳምንት ከአስር ብር በላይ ጭማሪ ያሳየው የዶላር ምንዛሪ ወደ ቀድሞ ዋጋ መመለስ መጀመሩን አቶ በሽር ተናግረዋል። በሸቀጦች አከፋፋይነት የሚሰሩት አቶ መሀመድ ሱሌማን የተባሉ ጅጅጋ ነዋሪም ይህንኑ አረጋግጠውልናል። አቶ በሽር የገንዘብ ተቋማት ላይ ቁጥጥር ከማድረግ ባሻገር በክልሉ የምግብ ነክ ሸቀጦችን አስመጥቶ የሚያከፋፍል መንግስታዊ ተቋም ማደራጀትን ጨምሮ ሌሎች እርምጃዎችንም እንወስዳለን ብለዋል። ፌደራል ተነጋገርም የምግብ ነኮች ቀረጥ መሳይ እንዲያደርግ ለህዝቡ ብዙ እሳት ላይ ቀረጥ መሳይ እንዲፈቅድላቸው እንዲፈቅድልን በዙ እሱን ደግሞ ሁለተኛው ስቴፕ ነው። አንዱ ደግሞ የመንግስታዊ የሆነ ድርጅት አቋቁመን እኛ አስገብተን የምፈልገው ምግብ ፍጆታው የምግብ ነኮች ቀስ ብለን አስገብተን ለህዝቡን በቀናሽ ዋጋ እንዲያገኙ ጥናት ተሰርቶ እሱን ደግሞ እንዲሰራ አንዱ ነው። አራተኛው ደግሞ ነጋዴዎቹ እየተገኘ ነጋዴ ስቶርስ መዘጋ ነጋዴ ወይ ሱቅ ላይ የሚዘጋ በአግባብ ማይሰራ በኦቶማቲካሊ እርምጃ እንድንወስድ በጅጅጋ ከተማ የሸቀጦች አከፋፋይ የሆኑት አቶ ማህመድ ሱሌማን በአንድ ሳምንት ውስጥ በጅጅጋ ከተማ የታየው ድንገተኛ የዋጋ ንረት የተጋነን ነው የሚል እምነት አላቸው። በዛሬና ከሳምንት በፊት በነበረው የጅጅጋ ገበያ መካከል ያለውን የዋጋ ልዩነት እንዲህ ያነጻጽሩታል። ሀምሳ ኪሎ ስኳር ዲስትሪቢተሮች በአንድ ሺ ሰባ መቶ ነበረ የሚያካፍሉት ትልይ በአሁን ጊዜ ሁለት ሺ ሁለት መቶ ኤሪያ ገብተዋል። በዱቄት በኩልም እንደዛው የስድስት መቶ ብር ፍረንስ አለው ከመጀመሪያው በሀምሳ ኪሎ ማለት ነው። ፓስታ ደግሞ እጥፍ ነው፣ የደመረ ደብል ሆነዋል። መጀመሪያ አራት መቶ ሰማንያ አምስት መቶ ሲሸጥ ነበረው የካርቶኑ ከረንትሊ እየተሸጠ ያለው ዋጋ እስከ ሰባትም እስከ ሰባት ሀያም ይሸጣል። ጀስሊ አሁን እኔ እየነገርኩ ያለው አካፋፋዮች የሚሰጡበት ማለት ነው። በዘይት እንውሰድ አሁን ሰንፍላውር ዘይት በጣም ነው የጨመረው፣ የአምስት ሊትሩ ማለት ነው ዛሬ የሽጣ ያለው ዋጋ ሰባት መቶ እስከ ስድስት መቶ ዘጠናም ይሸጣል። ዘይት ኖርማል ዘይት ብንወስድ ሰንፍላወር ያልሆነ ደግሞ እስከ ስድስት መቶ እስከ ስድስት መቶ ሀያም ይብጭጥ ነው ያለው። እሱም የመቶ ሀምሳ ብር ዲፍረንስ አሳይቷል። በሰንፍላወሩ ደግሞ እስከ ሁለት መቶ ብር ዲፍረንስ አሳይቷል። የንግድና ኢንዱስትሪ ቢሮ ኃላፊው አቶ በሽር ሻፊ ለድንገተኛ ጭማሪ ዋና መንስኤ አድርገው የሚያቀርቡት የጥቁር ገበያ ዶላር ላይ ድንገተኛ ጭማሪ መከሰቱ ነው። ባለፈው ሳምንት በድንበር ከተማዋ ቶጎጫሌ በጥቁር ገበያ የዶላር ዋጋ እስከ 12 ብር ጭማሪ የነበረ ሲሆን ለጭማሪው መንስኤም የጥፋት ኃይል ያሏቸው ሰዎች ሆን ብለው ህዝቡን ሽብርና ስጋት ውስጥ እንዲገባ የሚያደርጋሉ ባልታ በመንዛታቸው እንዲሁም በህጋዊ መንገድ የውጭ ምንዛሬ ማቅረብ ያለባቸው ባንኮች በበቂ ሁኔታ ባለማቅረባቸው፣ ከዚህ በተጨማሪ ከተለያዩ የሀገሪቱ አካባቢዎች መጥተው የባንክ ደብተር እያወጡ ብር ለማሸሽ የሚሞክሩ ሰዎች በመበራከታቸው ነው ብለዋል በዚህ ረገድ ከባንኮችና ና የሚመለከታቸው አካላት ጋር ምክክል መደረጉን ገልጸውልናል ይህንን ተከትሎም በትላንትና እለት በጥቁር ገበያው የዶላር ምንዛሬ አስር ብር ገደማ ቅናሽ እንደታየበት ሪፖርት እንደደረሳቸው ነው አቶ በሽር ለቪዮ የገለጹት ለፌዴራል መንግስት የምግብ ነክ ሸቀጦች ላይ የተጣለው ቀረጥ እንዲነሳ ጥያቄ ቀርቦ ምላሽ እየተጠበቀ ሲሆን የክልሉ ንግድ ማህበረሰብም ሸቀጦችን ሳያከማቸው በተመጣጣኝ ዋጋ መሸጥ እንዲጀምር ቁጥጥር መደረግ ጀምረዋል ብለዋል በተጨማሪ መፍትሄነት የተወሰደው የምግብ ነክ ሸቀጦችን የሚያስመጣ መንግስታዊ ተቋም ማቋቋምን በተመለከተ ግን በድሬዳዋ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር የሆኑት አቶ አባቴ ነጌቴ የተለየ ሀሳብ ነው ያላቸው። እነዚህ በጣም አስፈላጊ የሚባሉ ነሰሲቲ ጉድ የሚባሉ ፕሮዳክቶችን መንግስት ራሱ ማከፋፈል ይጀምራል። ለምሳሌ ዘይትና ስኳር እንደዚህ ቤዚክ የሆኑ ነገሮችን እሱ ማለት ለሀገሪቱ ትልቅ ጠንቅ ነው። ምንድን ነው በታችኛው የማህበረሰብ ክፍል የሚያስረክቡት ሰዎች ምን ያክል ታማኝ ናቸው? እነሱ ሲምፕሊ በአስራ አምስት ብር የመጣ ስኳር ከሆነ ለአንድ ለአምስት ሰው ለሚፈልጉት ሰው ይሰጣሉ። የተቀረው ምን ያደርጋሉ እነሱ ካዝናቸው ያስቀምጡና ሌላ ነው የሚቸረችሩት። ስለዚህ ይሄ ራሱ አንድ የኑሮ ውድነትን የሚያበረታታ ነገር ነው። እዚህጋ እዚህ ጋር ምንድነው የሚያመርቱ ድርጅቶችን አመጥተው እነሱን ኮምፒት እንዲያደርጉ ማድረግ የተሻለ ነው እንጂ ስኳርና ዘይትን መንግስት ኮንትሮል አድርጎ ምንም አይነት ማክሮ ኢኮኖሚውን ኢኮኖሚውን ይቀይራል ተብሎ አይታስብም። የዋጋ ንረቱን ለመከላከል በሐረሪ ክልልም በክልሉ ርዕሰ መስተዳድር አቶ ወርዲን በድሪ የሚመራ ቁጥጥር አድራጊ ኮሚቴ መቋቋሙን ከክልሉ መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። በክልሉ የሚታየው ዋጋ ንረት ዝቅተኛ የኑሮ ደረጃ ላይ ያሉትን ነዋሪዎች ሕይወት እየፈተነ መሆኑን የገለጸው የክልሉ መንግስት ኮሚኒኬሽን አላስፈላጊ ዋጋ በሚጨምሩ ላይ ቁጥጥር ማድረግን እንደ ዋነኛ መፍትሄ አስቀምጧል። አሁን ላይ የተከሰተ ያለውን የዋጋ ንረት ለመከላከል ህብረተሰቡ አሉባልታ ባልታዎችን ችላ እንዲል ነው የሶማሌ ክልሉ የንግድና ኢንዱስትሪ ቢሮ ኃላፊ አቶ በሽር የሚመክሩት። ይህንን እንደ ጊዜያዊ መፍትሄ የሚያዩት የምጣኔ ሀብት ባለሙያው አቶ አባቴ ነጌቴ ግን የዋጋ ንረት ዋና መንስኤ የምርታማነት ማነስና ስራ አጥነት፣ መፍትሄውም እነኝን ችግሮች መቅረፍ ነው ይላሉ። አቶ አባቴ ነህ አሁን በሰሜን ኢትዮጵያ ያለው ጦርነትም የሀገሪቱን ውስን የውጭ ምንዛሬ ለጦር መሳሪያ ግዢ እንዲውልና አምራቹ ኃይልም በጦርነት እንዲሳተፍ ስለሚያደርግ ጦርነቱን ቶሎ ማጠናቀቅ አስፈላጊ ነው ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬ